ለበርካታ ዓመታት የደብረገነት መድኃኔ ዓለም የኦርቶዶክስ ተዋሕዶ ቤተ ክርስቲያንን ያገለገሉት የአሁኑ የሰበካ ጉባኤ ሊቀመንበር አቶ አቤል ጋሼ የዘንድሮው የደመራ በዓል አከባበር ከቀደሙት በእጅጉ የተለየ ነበር ይላሉ። በዓሉ ከሁሉ ጊዜ ለየት የሚያደርገው አንደኛ ማህበረሰባችን ባለፉት ሀያ ሰባት ዓመታት በተለያየ ሁኔታ ተከፋፍሎ ስለነበረ በእነዚህ ሁኔታዎች የነበረው ወደ አንድ መጥቶ የሲኖዶስን ውህደት ምክንያት በማድረግም በአቡነ ባህኑኤል ሰበካ ጉባ የመራ ሁሉ በዚህ ቤተ ክርስቲያን ከሰላሳ ስምንት አብያተ ክርስቲያናትና ከሁለት ገዳማት የመጡ ካህናት በተገኙበት ኢትዮጵያዊነታችንን የመሰከርንበት ሰላማችንን፣ ፍቅራችንን ያጸናንበት፣ አንድነታችንም ያሳየንበት ትልቅ በዓል ነበር። ከ7000 እስከ 10000 የተገመተ በዋሽንግተን ዲሲና አካባቢዋ የሚኖር ኢትዮጵያዊ እንዲሁም ትውልድ ኢትዮጵያዊ በታደመበት የደመራ በዓል ላይ የሰንበት ተማሪዎች የመስቀል በዓልን ሃይማኖታዊ ዳራ የሚዘክሩ ዝማሪዎችና ቀልብ ሳቢ ትርኢቶችን አሳይተዋል። አባቶች በዓሉን ተንተርሰው ትምህርት ሰጥተዋል። የዋሽንግተንና አካባቢዋ ሀገረ ስብከት ሊቀ ጳጳስ አቡነ ፋኑኤል ደግሞ ከቀደመው የመስቀሉ ታሪክ የዚህ ዘመን ትውልድ መረዳት አለበት ያሉትን አጋርተዋል። የዛሬው ታሪክ ባለቤት ንግሥት እሌኒ ናት። ሁላችንም እሌኒን በግብር እንድንመስላት ነው። እሷ የተቀበረውን መስቀል ለማውጣት ከታናሽቱ ኢስያ ተነስታ ኢየሩሳሌም ድረስ እንደተጓዘች ሁሉ የልቧም ሐሳብ እንደ ተፈጸመ ሁሉ ዛሬም ከእኛ ከኢትዮጵያውያን የራቀንና የተሰወረን የተቀበረብን ታላቅ ቁም ነገር አለ። ይሄውም እውነትና ፍትህ ተቀብረውብናል። ፍትህ አተናል። ፍትህ ያስፈልጋል። አዲሱ ትውልድ ወጣቱ ትውልድ ይህን የተቀበረውን እውነትና ፍትህ ኦፍሮ ሊያወጣ ይገባዋል። ያልበደሉ ሰዎች ወደ ወህኒ ሲጣሉ በሀገር ላይ በወገን ላይ ዘረኝነት ክብሪት የሚጭሩ ደግሞ ደረታቸውን ነፍተው ሲሄዱ ስናይ ፍትህ መቀበሩን እያየን ነው። ፍትህ ያስፈልጋል። አገራችን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የተደቀነባት ስጋት አስፈላጊውን ትኩረት ሊያገኝ ይገባል የሚል ሀሳብ ያላቸው መልእክቶችም ተስተናግደዋል። አቶ አቤል ጋሼ በሀገራችን ባለፉት አመት ብቻ ከሰላሳ አብያተ ክርስቲያናት በላይ ተቃጥለዋል። ካህናት በየቤት በቤተ መቅደስ ታርደዋል። ይህ አግባብነት የሌለው በፍጹም ሊሆን የማይገባው የሀገራችንን ህልውናም የሚፈታተን መሆኑን አጽንተን የተናገርንበት በዓል ነበረ። የኢትዮጵያ መንግስትን በመወከል በአከባበሩ ላይ የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው መንግስት የኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናንን አቤቱታ እንዳዳመጠ አስፈላጊውን እርምጃም እንደሚወስድ ቃል ገብተዋል። ኢትዮጵያ ሁን ላለችበት እንድትበቃ ትልቅ ውለታ ያበረከተች ቤተክርስቲያን ነች። በተለያዩ ቦታዎች የደረሱ ጥቃቶች እጅግ እናያዝናለን። ለዚች ቤተክርስቲያን የሚገባት አይደለም። መንግስት ይህንን በሚችለው ሁሉ ለማስተካከል ቃል ገብቷል፣ እየሰራም ነው። እናንተም ዘንድ እዚህ የተማራችሁትን የምክክር ጥበብ በመግባባት የሚገኝን አቅም ጉልበት በመተማመን የሚመጣን ጥቅም ይዛችሁ ህብረታችሁን ይበልጥ እንድታጠናክሩ እጠይቃችኋለሁ። በባህላዊ አልባሳት ደምቀው የደመራ በዓልን ትናንት ካከበሩ ዛሬ ማለዳ በበዓል ሁለት ደግሞ በቤተ ክርስቲያኗ ቅጽር ካገኘኋቸው ኢትዮጵያውያን መካከል አንዷ ወይዘሮ ቆንጂት አረጋ ናቸው። ሁሉ ነገር የደመቀ ያማረ ነበረ። ለዚህ ሁሉ መርሃን ያለሚመስገን መርሃያን ቤተ ክርስቲያን በቀደምትነት እንዲህ አይነቱን ነገር እያስተካከለች የኖረችን ብትሆን የትላንትናው ድንቅ ነው። እግዚአብሔር ክብር ይግባው ይህ በዓል ከሃይማኖታዊና ትውፊታዊ ፋይዳውን ተሻግሮ የሀገርን መልካም ስም ለማሳደግ ያለውን ፋይዳ ካካፈሉኝ መካከል ደግሞ አንዱ ዘማሪ ቢንያም ገብረወልድ ባላለው እንደሚታወቀው በዩኔስኮ የማይዳሰሱ ቅርሶች ተብሎ ከተመዘገበ አመታት አልፈዋል በዛ ምክንያት ብዙ የቱሪስት ፍሰት የሚካሄድበት አንዱ ታላቁ በዓላችን የመስቀል በዓል ነው ከዛም በተጨማሪ በኢትዮጵያ ውስጥ የሚኖሩ ህዝቦች፣ ብሔሮች፣ ብሔረሰቦች በዓሉን በልዩ ልዩ መልክ ያከብሩታል። ያም ህዝቡን በመንፈስ የማስተሳሰር አገሪቱን ደግሞ እንደ አገር አንድ በዓል አክብራ የህዝቡን ስሜት በአንድ የመሰብሰብ ከፍተኛ አቅም ያለው በዓል ነው። የደብረ ገነት መድኃኔ ዓለም የኦርቶዶክስ ተዋህዶ ቤተ ክርስቲያን የቀጣዩን ዓመትም የደመራ በዓል ልዩ አከባበር እንዲያሰናዳ ተመርጠዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።